የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው አገልግሎት በ19 በ22 እና በ25 ሜትር ባንድ በየቀኑ ከምሽቱ 3 እስከ 4 ሰዓት የሚያሰማውን ዝግጅት አሁን ጀመረ። እንግዲህ ሀያ አምስት ዓመት ሆነው ባልና ሚስት በሀያ አምስት ዓመታቸው ሲልቨር ጁቡሊ፣ እኛም በዛ አይነት ነው ያየኑ፣ የረካንበት አብረን የኖርንበት ኮሚኒታችንን ያስተናገድንበት በመሆኑ ክብረ በዓል አድርገን እናየዋለን። ተለመደና ሲል የሚለውን የእንግሊዝኛው ምህጻረ ቃል ነው ብዙ ሰው የሚጠቀመው። ወደ አማርኛ የተመለሰው ትርጓሜ ግን ማኅበረ ግይሯን ዘረ ኢትዮጵያ ነው። ሀያ አምስተኛ ዓመቱን የዛሬ ሳምንት የሚያከብረው ይህ ድርጅት ስለዚሁ እንዲያስረዱን ምን ምን ሰንቃችኋን ለማለት ሁለት የአመራር አባላትን አነጋግረናል። በእውነት ለመናገር ከተገናኘን ቆይተናል። ጊዜ ነው በጣም ጊዜው ረዝሟል። አሁን እና እንደ ክሱ ከሆነ እንግዲህ፣ የእኔ ጥባትም ከሆነ የጎርደን ደግሞ ካለክሳለው፣ እንግዲህ በሚገባው መጠን እናደርጋለን። እናንተም በሚመቻችሁ መሰረት እናደርግና ከአድማጮቻችን ጋር እንገናኛለን። ቴዲ አፍሮን ዛሬ ማቅረባችን አንድም በቀደመው ዝግጅታችን እንድናቀርበው ቃል ስለገባ ነው። ወዲህም አርቲስቱ ከዘንድሮ የሲድ ተሸላሚዎች አንዱ በመሆኑ አይበቃም? ምኑ አዲሱ? ለምን ቴዲን እንደምናቀርብ መግለጡ ጥሩ ብልሃል። ይበቃል አዲሱ፣ ሌሎቹን ዝግጅቶች ስንገልጽ ሲሆን፣ እንዴታ ንጉሴ አክሊሉ አሜሪካ ፈርስት የሚለው የፕሬዚዳንት ዶናልድ ትራምፕ መፈክር መነሻ ሆነኝና የኢትዮጵያ ትቅደም የቆየ ትዝታዬን ከ43 ዓመት በኋላ ቀሰቀሰ ብሎ ይንደረደራል። የወጣቱ አገጣሚ የምልት ኪሮስ ቃለምልልስ ደግሞ ዝግጅታችንን እያዋዛ አድማጭንም እያዝናና ከሚያማሽን ውስጥ ነው። ለማንኛውም የራዲዮ መጽሔት አዘጋጅና አቅራቢዎች እኔ አዲሱ አበበና እኔም አሉላ ከበደ ከአቀናባሪያችን ንጉሱ ታምሬ ጋር የዛሬ ግንቦት 13 2009 ዝግጅታችንን እንድትከታተሉ በአክብሮት እንጋብዛለን። ቀዳሚው የዓለም ዜና ነው። ወደ አንባቢውን መልሳቸው እንዳትሉ ጤና ይስጥልኝ፣ እንደምናመሻችሁ። ዜናዎቹን የማሰማችሁ ቆንጂት ታዬ ነኝ። የእስልምና እምነት ተከታዮች በሙሉ በጸረ ሽብርተኝነት ትግሉ ውስጥ በአንድነት እንዲሳተፉ ሲሉ የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ጥሪ ያቀረቡ ፕሬዚደንት ትራምፕ ሳውዲ አረቢያ ዋና ከተማ ሪያድ ላይ ከተሰባሰቡ በርካታ የአረብ እና የሙስሊም መሪዎች ባሰሙት ንግግር ጸረ ሽብርተኛው ትግል በመልካምነትና በክፋት መካከል የሚካሄድ ጦርነት ነውና ብለዋል። እንደ ፕሬዚደንት የመጀመሪያቸው በሆነው የውጭ ሀገር ጉዟቸው ሚስተር ትራምፕ ዩናይትድ ስቴትስ ጽንፈኝነትን የማስወገድ ዓላማን የሚጋሩ ሀገሮች ህብረት እንዲፈጠር ትሻለች ብለዋል። ይህ የተለያዩ እምነቶች ወይም የተለያዩ ስልጣኔዎች መካከል የሚደረግ ትግል አይደለም ብለዋል ፕሬዚደንቱ። ይልቁንም አሉ ይህ ሰብአዊ ህይወትን ለመደምሰስ በተነሱ አረመኒያዊ ወንጀለኞችና የሰውን ህይወት ከጥፋት ለመጠበቅ በሚፈልጉ የተለያዩ ሃይማኖት ተከታዮች መካከል የሚካሄድ እንጂ ብለዋል። የሽብርተኛ ጥቃቶች ከተፈጸሙባቸው አብዛኛው ህዝባቸው ሙስሊም ከሆኑ ስድስት ሀገሮች ተጓዦች ዩናይትድ ስቴትስ እንዳ እንዳይገቡ እንዲከለከል የሚፈልጉት ሚስተር ትራምፕ በዛሬው ንግግራቸው በሀገር ውስጥ በተደጋጋሚ ሲሉ የሚሰሙትን ጽንፈኛ እስላማዊ ሽብርተኝነት የሚለውን ሐረግ አልተጠቀሙም። ይልቁንም ሙስሊም መሪዎች የእስላማዊ ጽንፈኝነትን ቀውስና የሚያበረታታቸውን እስልምና እስላማዊ ሽብርተኛ ቡድኖችን ከልብ ተጋፈጧቸው ሲሉ ነው ጥሪ ያቀረቡት። ትራምፕ ንግግራቸውን ከማሰማታቸው አስቀድሞ ቀደም ብለው ስድስት አባል ሀገሮች ካሉት የሰላጤው ሀገሮች ትብብር ምክር ቤት ጋር ኢራንን በተመለከተ ስላሉ ልዩነቶች ልዩነቶችና እስላማዊ ጽንፈኝነትን መውጋት ስለሚቻልበት መንገድ ተወያይተዋል። ቀደም ብለውም ከካታር ከባሕሬንና ከግብፅ እንዲሁም ከኩዌት መሪዎች ጋር ለየብቻ ተወያይተዋል። የግብጽ ባለስልጣናት በአብያተ ክርስቲያናት ላይ በደረሱ ሶስት የቦምብ ጥቃቶች እጃቸው አለበት ተብለው የተወነጀሉ አርባ ስምንት ሰዎችን ክስ ወደ ጦር ፍርድ ቤት መርተዋል። ባለፉት ታህሳስና ሚያዝያ ወራት አብያተ ክርስቲያናትን ኢላማ ያደረጉ አጥፍቶ ጠፊ ቦምብ ፍንዳታዎች እስላማዊ መንግስት ብሎ ራሱን የሚጠራው ቡድን ኃላፊነት መውሰዱ ይታወሳል። የግብጽ ቃል አቀባይ ሲናገሩ ከተጠርጣሪዎች ውስጥ አንዳንዶቹ በአብያተ ክርስቲያናቶቹ ላይ ጥቃት ሰላምታቸውን ለማድረስ ካይሮና ደቡቧ ኬና ክፍለ ግዛት ውስጥ የሽብር ህዋሶችን የመሰረቱ ናቸው ብለዋል። በተፈጸሙት ጥቃቶች በሶስቱ ማለት ነው ከሰባ በላይ ሰዎች መገደላቸው ይታወሳል። በዲሞክራሲያዊት ኮንጎ ሪፐብሊክ ገዳዩን የኢቦላ ቫይረስ ስርጭት በፍጥነት ለመቆጣጠር የሚደረገው ጥረት ጥሩ ይዞታ ላይ እንዳለ የዓለም የጤና ድርጅት የአፍሪካ ኃላፊ ያስገነዘቡ። ኮንጎ ውስጥ በሚገኝ ራቅ ያለ ገጠራማ አካባቢ ኢቦላ መቀስቀሱ ከተደረሰበት ካለፈው ወር አጋማሽ ወዲህ የዓለም የጤና ድርጅት እንደዘገበው 29 ሰዎች በቫይረሱ ተይዘዋል፣ ከመካከላቸው ሶስቱ ሞተዋል። ሰሜን ኮሪያ ተወንጫፊ ሚሳይል መሰል ተኮሰች ሰዎች ሲል የደቡብ ኮሪያ የጦር ኃይል አስታወቀ። በሶል የደቡብ ኮሪያ የጦር ኃይሎች ህዝብ ባወጣው መግለጫ ዛሬ እሁድ ከቀትር በኋላ ከደቡባዊ ፒዮንግያንግ ፒዮንጋን ክፍለ ግዛት የተተኮሰው ሚሳይል አምስት መቶ ኪሎ ሜትር ርቀት ተወንጭፎ ባህር ውስጥ አረፈ ነው ያለው። በመጨረሻም አፍጋኒስታን ዋና ከተማ ካቡል ውስጥ ያልታወቁ ታጣቂዎች አንዲት ጀርመናዊት የእርዳታ ሰራተኛ እና አፍጋኒስታናዊ ጠባቂያቸውን ገደሉ። ከዚያም አንዲት የፊንላንድ ሰው የሆኑ የእርዳታ ድርጅት አባልን ጠልፈው ወስደዋል። የፊንላንድ መንግስት ቃል አቀባይ ዜጋው መገደላቸውን አረጋግጧል። ጠላፊዎቹ እነማን እንደሆኑ እንዳልታወቁ ነው የገለጸው። ለጥቃቶቹ ኃላፊነት የወሰደ እስካሁን የለም። ዜናው አበቃ። የራዲዮ መጽሔት አሁን ተጀምሯል። ቀዳሜ መሰናዶም ምርጥ የሳምንቱ ግጥም ነው። መቼ ይሆን ተደምጠን በሀገር አምባ ባጉልልህ ሳንጋባ የጸብ ቅጥር ሳንገነባ ከፍቅሩ ጠል ተጸብለን እርስ በርስ ተቀባብለን የምንኖር ቀልብ ታድለን መቼ ሆን በቤተክርስቲያን በአጸዱ በጁምዓው በመስጊዱ በትንሣኤው በአረፋ በስግደቱ ስንደፋ አቤት ስንል ምረት ሽተን እስከ መቼ እንዲታሽተን በዘር ምልኮ ተበላሽተን ከፍቅር ይልቅ መጠራጠር ከሰው በላይ አጥንት መቁጠር ለጸብ ጐፈሬን ማበጠረ መቼ ይሆን ይሄ ቀርቶ ከጸቦትን ከቀረርቶ ልባችን ለፍቅር ተረድቶ ስለ አገር የሚገደን የምንኖር ተዋህደን ጸብ ጥላቻን አስወግደን መቼ ይሆን ተነጋግሮ መግባባትን ለሕዝብ ማለት የአገር ሀብትን አለን ማለት እየሞትን የምንሞተው ለሕዝብ ብለን የምንኖር ተቀባብለን? መቼ ይሆን በሥልጣን ሱስ እያበዱ ሹምባሽ ፊት እየራዱ ለአገር ምንም ሳይፈይዱ በሕዝብ ሕይወት መቀለዱ የሚበቃ ማስመሰሉ በሕዝብ ስም እየማሉ። መቼ ይሆን የበደለ እጥፍ ክሶ መለያየት ቅጥሩ ፈርሶ ተተክቶ ሳቅ በለቅሶ ፍቅር ወልዶን እንደመና ረሃብ ርዛት ጕስቅልና ተወግዶ እንደ ገና ተደጋግፈን የምንጸና። መቼ ይሆን ለዛሬ የምረጥናት ግጥም ርዕሷ መቼ ይሆን የላከልን ደግሞ ያሬ በላይነ ከቤልጅም ብራስልስ ነው። እናመሰግናለን። ولماذا تكون مجرد مجرد مجرد مجرد مجرد I didn't like mm -hmm. ደግሞ ትንሽ ጉንተልተልተልም የተደረገበት ዜማ ነው። ቴዲ ብዙ ማነጋገሩ እንደ ኃላፊ ነገር ሰምተ ለማለፉ ማነጋገሩ የብዙዎችን እንቅልብ መያዙ ነው የጥበብ ስራ ከባድም ጥሩም የሚያደርገው። ኢትዮጵያ ብሎ ስም ሲጠራ ማን ዝም ይላል? ሰምቶ ይላል። ከዛ በላይ መሄድ የሚቻል አይመስለኝ። ትክክል ነው። እኛ ደግሞ ዛሬ እናቀርበው ከዛሬ ሳምንቱ የሲድ በዓል ጋር የተገናኘ ነው የተገናኘ ነው። የቴዲም ወጋችን ከወዲሁ ከዛ ጋር መጣመሩን ጠቆም አድርገናል። ወጋችን ግን የሚደራው በሩቅ በስልክ ስናገኘው ሳይሆን እንደ ወትሮ በአካል እዚህ መጥተው እየተያየን ምናደገሮ እያወራ ነው ነው የሚሆነው። ወደ እንግዶቻችን እንለፍ። መልካም አዲሱ እናስተዋወቅ መልሰ የሲድ ወይም የማህበረ ግይሯን ዘረ ኢትዮጵያ ዲሬክተር ዶክተር መላኩ ላቀውና እንዲሁም ዋና ጸሐፊው አቶ አክሌሉ ደምሴ ናቸው። እነኚህ ሰዎች ሲድ ወይም ማህበረ ግይሯን ዘረ ኢትዮጵያ በየዓመቱ ስነ ስርዓቱን ባካሄደ ማግስት እንጋብዝና እንዴት ተካሄደ፣ ምን ሆነ ነበር ምንላቸው ዛሬ ቀደም ብለን አምጥተናችኋል ምክንያታችን በርካቶች ናቸው ዋና ዋናውን ብናስተዋወቅ አንዱ ምን ይዛችኋል ነው የዛሬ ሳምንት 25ኛው ዓመት ስታከብሩ እናንተም 25 ዓመት ደክማችሁ ሁን ሰው እውቅና ሰጥታችሁ ሸልማችሁ ዘክራችሁ እዚህ ደርሳችኋል ለመሆኑ 25ኛው ዓመት እንዴት እንዴት ነው ነው እንግዲህ ዋና መንደርደሪያ ጥያቄያችን ወዲሁም 25 ዓመት የአክብሮት ጉዞ ማድረግ ጥሩ ወይም መልካም ስራ ለሰሩ ህብረተሰብ ውስጥ ያሉ ሰዎችን ማወደስ ብቻ ሳይሆን ያን የፈጠሩት ያን አመራር ኃላፊነት ይዘው የነበሩ ሰዎች ደግሞ ለተተክ የሚያስረክቡበት መንገድ የጀመረበት ነው። ትልቅ ጊዜ ይመስለኛል። እሱም በቃለ መልሳችን ይካተታል። ወደዚያው እንሸጋገር። ዶክተር መላኩ ላቀው በስልኩ መስመር ከጆሃንስበርግ ደቡብ አፍሪካ ነው አሁን በስራ ጉዳይ ካሉበት ያገኘ ናቸው። አቶ አክሊሉ ደምሴ ከክሊቭላንድ ኦሃዮ በቅድሚያ እናመሰግናለን። ሲድ ማህበረ ግዩራን ዘረ የኢትዮጵያ ሲድ የእንግሊዝኛው ተለመደና ሰው ሁሉ ሲድ ነው የሚለው ሲድ ሀያ አምስት አመት ይሞለዋል የዛሬ ሳምንት። የዛሬ ፕሮግራማችን አሉላ እንደ ቅድመ ዝግጅት ነው፣ አንድ ሳምንት ሲቀራው ይሄን የምናደርግበት ምክንያትም አለ። ልክ ነው። ሀያ አምስተኛ አመት ትልቅ ጊዜ መሆኑ አንድ ኢትዮጵያዊ ድርጅት ከሀገር ውጭ ከኢትዮጵያ ውጭ ሀያ አምስት አመት መጓዝ ብቻ ሳይሆን ብዙዎችን ያከበረ በሕይወት ያለፉትንም ሳይቀር ለታላላቅ ስራዎቻቸው በማህበረሰብ ውስጥ ተገቢው ክብር እንዲኖራቸው ያደረገ ተቋም ነው። አዲሱ ከቃለ ምልልሱ በፊት ጠቀስ እያረክ ነበር። የዚህን ተቋም ከልጅነት እስከ እውቀትም በለው ሀያ አምስት ዓመት የደረሰ ጎረምሳ ሆኗል። የሳምንቱ በዓል ምን መልክ ይኖረው ይሆን? እነማን ናቸው ለዚያ ክብር የሚበቁት ሰዎች? ከሱ ብንጀምር መልካም ዶክተር መላኩ እሺ በእውነቱ መቼም የዘንድሮን ክብረ በዓል የምናየው በጣም በጣም ለየት ባለ መንገድ ነው። ልክ እንደው ባልና ሚስት ትዳር ይዘው አብረው ሀያ አምስት ዓመት ሲኖሩ ልጅም ይወልዳሉ፣ ብዙም ንብረት ያጠራቅማሉ። ከዛም ተልፈው በጉርብትና የሚያውቋቸውን ሰዎች በደንብ አድርገው የህብረተሰብ አካል ሆነው ይኖራሉ። እኛም ሲድል ስንመሰርት ልክ እንዲሁ ነው ያየኑ፣ ከኮሚኒቲያችን ጋር ያ እንዲሰምርና መሰረት እንዲይዝ ነበረም አጀማመራችን። ኦፍኮርስ በዛ መሰረት ስር ይዞ ይኸው አሁን እንግዲህ ሀያ አምስት ዓመት ሆነው በአሁኑ ጊዜ ይህንን ክብረ በዓል አድርገን እናየዋለን። በዚህም የተነሳ ትቺ በዚህ ጊዜ ቢወደሱ ጥሩ ነው ተብሎ አንዱ አቶ ቴድሮስ ካሳሁን ቴዲ አፍሮ፣ ከሱ ጋር ደግሞ አንጋፋው አቶ መሀሙድ አህመድ እንዲሁም ደግሞ ዶክተር ዘካሪያ ሸሪፍ በሕክምና ሙያ ብዙ የሰራ ስታንፈርድ ዩኒቨርሲቲ ያገለገለ ከዛም ደግሞ ጆርጅ ታውን ዩኒቨርሲቲ በመስራት ላይ ያለ ወጣት እሱንም እንዲሁ እንዘክራለን። ዘንድሮ ከምናቀርባቸው ሰዎች አንዱ ነው። ዶክተር አምባቸው ወረታ እሳቸውንም የምናከብረው በኮሚኒቲያችን በተለይ ሜሪላንድ ማልፎም ከዛም ቴክሳስ ድረስ ገንዘብ የሌላቸውን በሽተኞችን እያከሙ በከተማ ውስጥ ያለውን ችግር በሚቻል መንገድ በአስታራቂነት እየፈቱ የኖሩ ትልቅ አዛውንት እሳቸውንም ዘንድሮ ማክበር አስፈላጊ ነው በሚል የጠቆሟቸውም ሰዎች ባቀረቡልን መሰረት ፋይላቸውን አይተን ቦርዱም ተስማምቶ እንዲዘከሩ ወስነን በዚህ በሀያ አምስተኛው ዓመት ክብረ በዓል ደመቅ ባለ ሁኔታ ልንዘክራቸው ወስነናል። ዶክተር መላኩ እንዳለው ሁሉ እና አባ ከፍ ያለው አበራ ከደብረ ሊባኖስ፣ ዶክተር ማያገነት ሟቸዋ ባለቤታቸው ዶክተር ጌታቸው መታፈሪያ ይወክሏቸዋል። አቶ ቴድ አለማየሁ ዶክተር ፎር አፍሪካ ወይንም ዶክተሮች አፍሪካን የሚረዱ በሚል ድርጅት ያቋቋሙ ከሎስ አንጀለስ፣ ቻንስለር ዶክተር ሌመን ሲሳይ ከእንግላንድ። በጠቅላላው ስምንት እንግዶች ይኖሩናል። ዘንድሮ ለየት ያለ ሁኔታ ይታያል። ይሄ ሀያ አምስተኛ ዓመት መሆኑ የተለየ ምክንያት ይሆን፣ ቁጥራቸውን በርከት ብሎ ለየት ያለ ሁኔታም ይታይበታልና፣ ይህ እንደርሳለን ብለን አላሰብንም ነበር ከደረስን በኋላ ግን ከህዝባችን ጋር ከኮሚኒቲያችን ጋር በዚህ ጊዜ እኛንም እራሳችንንም ማክበር አለብን። ለዚህ ላደረሰን አምላክም ምስጋና አቅርበን እኛም ከህዝባችን ጋር አንድ ላይ ሻምፓኝ ቶስት አድርገን እንኳን ሲድ ለሀያ አምስት ዓመት አደረሰ የማለት ዝንባሌ ያለው ክብረ በዓል እንዲሆን ፈልገናል። እርግጥ አጋጣሚ ነው። አጋጣሚ መሆኑ ለእኛ በጣም ደስ ብሎናል። በዚህ በሀያ አምስተኛው አመት ክብረ በዓል ላይ በጣም የላቁ በሙያቸው የታወቁ፣ በስራቸው የሚደነቁ፣ በኮሚኒቲያችን ክብር ያላቸውን ሰዎች አንድ ላይ አሰባስቦ ለሽልማት ማቅረብ በ ሀያ አምስተኛው አመታችን ላይ ትልቅ ዲፋይኒንግ የሆነ ሞመንት ነው ማለት ይቻላል። በኔ ግምት አይነተኛ ጊዜ ነው የሚለውን ሀሳብ መውሰድ የሚቻል ይመስለኛል። ሌላም እርምጃ እየወሰዳችሁ ነው። ተተኪዎቻችሁን መልክ ያሳዛችሁበት ጊዜ፣ ለተተኪዎቻችሁ አርማውን የምታቀብሉበት ጊዜም ተደርጎ የሚወሰድ ይመስለኛል እና እንደ ተረዳ ነው ሌላ አዲስ ትውልድ ሊረከባችሁ ነው። ወጣቶቹን ከእናንተ ጋር ጋብዘን ሰፊ ውይይት እናደረጋለን ከ ከዝግጅቱ በኋላ እንደው በማስተዋወቅ ደረጃ ከዚህ መሰናዶ ጋር ይሄ አምስተኛ አመት ልዩ የሚሆንበትንም በመጠኑ አብራችሁ ብትገልጹ። አው ሲድ ብዙ ወጣቶች ልጆችን መርቆ በህዝባችን እንዲታወቁ አድርጎ ተሰማሩበት ትምህርት ብቻ ሳይሆን ከዛም በትምህርታቸው ተመርቀው ማዕረግ ያለው ስራ በመስራት ላይ የሚገኙ በርከት ያሉ ናቸው። እነኚህም ልጆች ደግሞ መለስ ብለው ሲድ የሚሰራውን ስራ እኛም ለኮሚኒቲያችን አስተዋጽኦ እናደርጋለን እያሉ ሲጋበዙ የቆዩ በመሆናቸው የሲድ አስተዳደር ጉባኤም ይሄንን ተመልክቶ እነኚህን ልጆች ቀስ በቀስ በቦርድ ውስጥ እያሰማራ ይገኛል። አሁን የተሰማሩት ልጆች ብቃታቸውን እያየ እነኚህ ልጆች ያለውን የአስተዳደር ወይም ደግሞ የሊደርሺፕ ፖዚሽን መውሰድ የሚችሉበት ብቃት አላቸው ብለን ስለተገነዘብን አንዳንዶቻቸው ይሄንን ስራ እየተረከቡ ናቸው። ዘንድሮ እንደውም የሚያሰብን የነበርነው የስራ አስኪያጅ ኮሚቴዎች ቸርማኑ፣ ምክትል ቸርማኑ፣ ደግሞ የሕዝብ ግንኙነት ኃላፊ ኦፊሰሩ እነኚህ ተዘጋጅተው ለአዲሱ ትውልድ ለማስተላለፍ ወደፊት እየመጡ በመሆናቸው በዚህ አይነት መንገድ ለመሽግግር ለማድረግ የታሰበበትም ዘመን ነው። ይሄ ሀያ አምስተኛው አመት እና እንደሚቀጥልም ና ሽግግሩም በስራ ላይ እንደሚውል ምንም ጥርጥር የለኝም በእኔ በኩል በምን ያህል ጊዜ ይሆናል የሽግግሩ ለምሳሌ የዛሬ ሳምንት ሀያ አምስተኛው አመት በሚከበርበት ጊዜ ለህዝብ በይፋ ይገለጣል ከፍተኛ ባለስልጣናት በወጣቱ እንደሚተኩ አዎ በርከት ያሉት ይተካሉ ምክትል ሊቀመንበሩ ህዝብ ግንኙነት ኦፊሰሩ በሊቀመንበርነት ያለሁት እኔ ለሌላ ሊቀመንበር እንዲሸጋገር ውይይት አድርገናል። ለግን በይፋ እናስተዋውቃለን ብለን የማንን ስልጣን የሚረከበው ነው በይፋ ያልገለጸላችሁ የሊቀመንበሩ የእርስን ምክትሉና ህዝብ ግንኙነቱ ግን ያስረክባሉ ለወጣቱ ድንቅ ምሳሌነት ያለው ነገር ነው። ግርም ነው። ይሄን ቅድመ በዓል የተደረገ ምጥን ዝግጅታችንን በዚሁ እንቋጫለን። ዶክተር መላኩ ላቀው ከጆሃንስበርግ ደቡብ አፍሪካ እንዲሁም አቶ አክሊሉ ደምሴ ከክሊቭላንድ ኦሃዮ እናመሰግናለን። እግዜር ይስጥልኝ ወንድማሎላ አቶ አዲሱም በጣም እናመሰግናለን። የሰገደላት ውበቱን ያቺን የቃለ መስታየት ሞቶ ቀደማት ቴዎድሮስ ቆሞ ስቃዩ አላለማየት የወደቀላት ውበቱን ያቺን የቃለ መስታየት ሞቶ ቀደማት ቴዎድሮስ ቆሞ ስቃዩ አላለማየት

ዛሬ ብዙ የሙዚቃ ርዕሶች ቢኖሩም ዋናው አነጋጋሪ ጉዳይ አብዛኛውን የሙዚቃ ምርጫችን ያደረግ ነው። እያነጋገሩም እየተሰሙም ያሉት የቴዲ አፍሮ ዜማዎች ናቸው ከመድረሳቸው በፊት ቀደም ያሉትን ሳምንታት ብዙ አነጋግረዋል። ከቴዲ ጋር ስራዎቹ ከመውጣታቸውን በፊት እየተንከባለል ሄደ የሰነበተ ቀጠሮ አለን። ብዙ ጊዜ ሙዚቃዎቹን ስናሰማ እንግዳውን አርቲስቱን አቅርበን ነው ሙዚቃውን በሙሉ የምናጫወተው። ዛሬ ግን ቴዲ ሳይኖር ሙዚቃውን ያበዛንበት ከዚህ ቀደም የሰጠነው ቀጠሮ ደረሰ። የማይቀር እና የደረሰ ስለሆነ ቴዲም እንዲያስብበት ቴዲ ብዙ ጊዜ ፍቃደኛ ሆኖ የሚቀርብ ነው። ካናገር ነው የሰነበተ በመሆኑ አድማጮች ግራ ሊጋቡ ቢችሉም ምክንያቱም መናገር ያለብን ይመስለኛል እና በተደጋጋሚ የገጠሙን ኋለኛው ላይ የነበሩ ስራውን የሚያቀላጥፉ የሱስ ሙዚቃ ስራ አስኪያጆች በሚገባው መንገድ የሄዱ አይመስለኝም። ቀጠሮ ይዘን ተነጋግረን ያን ቀጠሮ ወደሚቀጥለው የሚመጣበት ሰዓት ማመቻቸት ተስኗቸው ተመልክተናል። ያልተሳካው ቀጠሮ ከቴዲ ፍቃደኝነት መጓደል አለመሆኑን ለመግለጽ ነው። ቴዲ ሁልጊዜም ፍቃደኛ ነው እና አሁንም በሚያነጋግሩት ስራዎቹ ላይ ይገኛል ለማለት ነው። እዚች ላይ ትንሽ እንድለይ ፍቃድ እጠይቃለሁ። እሺ፣ ፕሮሞተሮቹ ወይም ስራ አስኪያጆቹ በዛ ያለውን ድርሻ ቢወስዱም ለቀጠሮ አለመሳካት ቴዲን ትንሽ መውሰድ አለበት ብዬ አስባለሁ። ምክንያቱም የእሱ ስራ አስኪያጆች ናቸው ከቪኦኤ ጋር በዚህ ቀን ቀጠሮ እንዳያዝናቃለሁ ምን ደረሰ ማለትም ይኖርበታል ብዬ አስባለሁ። ቴ እንዳልከው እንግዲህ ሻለቃ ግርማ ያነሱትን የአቶ አሰፋ ጫቦን ቃል እንዋስ፣ እናንተ በሀሳብ በመለያየት ምሳሌ እንሆና። በጣም ጥሩ ሁ እንደነበረ ይቋጭ ነው እንደነበረ ያል ነው። ዛሬ አስራ አምስት ቀን ያስተዋወቅ ነው በቀጠሮ ያሳደር ነው ምን ዲሁን እንጂ ዛሬ ዛሬ ስንል አድማጭ ስለ ዛሬ የምናወራ ይመስላል። ዜማዎቹን በዝግጅቱ የተነሱ ድምጾች እነ ሻለቃ ግርማን እንጠቅሳለን። የዚያን እለት ራዲዮ መጽሔት ዝግጅት ላይ የነበሩ ድምጾች ናቸው የተወሱት። ታዲያ ዛሬ ላይ ያ ቀጠሮ ተከብሯል አልተከበረም? ሁለቱንም ሊሆን ይሆን ራሱ ለምን አይናገርም? ከሁሉ በፊት አዲሱ የኔ እናንተን ሰጥ አገባ እንዲፈታለን ዳኝነቱን ለሱ ብንሰጥ ምን ይመስልሃል? ከእኔ ጋር የሚስማማ ይመስለኛል። ትንሽ እኔም ድርሻ አለኝ መጥፋቱ ላይ ሳይል ይቀራል በጣም ልጨምር። ክስ አይደለም። አንድ የምትወደውና የምትፈልገው ሰው ቶሎ ሳይመጣ ስጠፋብህ ትንቀነጫለህ እና ይቅርታ ቴዲ በዚህ እንኳን ከኔ ቀድመ የታረቅ ይመስላል። እኔ ግን ትከራከርለትም ልታረቅ አልፈለግኩም አዋጣም ከሱ ጋር መጣለትሽ። እንዴት ከረማችሁ? በእውነት ለመናገር ከተገናኘን ቆይተናል፣ ረጅም ጊዜ ነው። እንደውም ስመጣ ከአንተም ጋር በአካል ልገናኝ ነበር ከጋሽ አዲስ። አንተንም በረጅም ጊዜ ነው የተገናኘ ነው። በጣም ጊዜው ረዝሟል። አሁን እና እንደ ክሱ ከሆነ እንግዲህ የእኔ ጥባትም ከሆነ የጎርደን ደግሞ ካለከሳለው እንግዲህ፣ ለነገሩ በደንብ ፈልጋችሁ ከሆነ በእውነት እኔም ለመጥፋት ሞክሬ አላውቅም። እኔም ወደ እዛ ከመጣሁ ትንሽ ቆየት አልኩ መስለኝ። ያን ያህል ደግሞ በደንብ ፈልጋችሁ ነበር እንዴ? ወደ እኔ ብቻ ሆነ ነገሩ። ብዙ የፈለግን ይመስላል። ቀደም ባሉት ጊዜያቶች እኔ እናንተ የመነጋገር መቀጣጠር እድል ነበረን እና ብቻ ተከላክ ያለው እስከ መጨረሻው ባልዘልቅም ከቅሬታውም ከክሱም በላይ ግን እንኳን ደህና መጣህ ነው ሰላምታችን። ና ታሳ ይገናኛሉ ያገናኘ ነው ይመስላል። ቀደም ብለን እንደ ጠቆም ነው በሬዲዮ ጣቢያው በሌላ ፕሮግራም በመቅረብህ ቀደም ብለን ለአድማጮች በሰፊው ያሰማ ነው። ያን ቀጠሮ የተሰጠበት ቃል ገብተንበት የነበረውን ፕሮግራም ዛሬ አናካሂድም። ሌላ ቃል ግን አድሰን ነው የምንለያየው። እዚህ በሚቀጥለው ሳምንት ለሚደረገው ስነ ስርዓት ትገኛለህና በስነ ስርዓቱ ማግስት ምናልባትም በድምጽ ብቻ ሳይሆን በምስልም የሚታይ ስቱዲዮአችን እንደ ወትሮው ብቅ ብለህ ጥሩ ወግ ይኖረናል ብለን ተስፋ እናደርጋለን። ባለቤትህም ብቅ እንደምትል ሰምቻለሁ። ምናልባትም ሁለታችሁንም ብናገኝ መልካም ይመስለኛል። እሺ፣ እሺ። በሚገባው መጠን እናደርጋለን እናንተም በሚመቻችሁ መጠን እናደርግ እና ከአድማጮቻችን ጋር እንገናኛለን። ቴዲ አፍሮ፣ ቴዎድሮስ ካሳሁን፣ ሳምንት በሰላም ለመገናኘት ያብቃን። እናመሰግናለን። እግዚአብሔር ይስጥልን። ለ አመሰግናለሁ። እግዚአብሔር ይስጥልን በጣም ስለ ጥበብ ነው። ሙዚቃና ስነ ግጥም፣ ሙዚቃና ስዕል በገዛ መንገዳቸው በቃላት ስልት ሾልከው የዘለቁበት በሥነ ግጥም ዙሪያ የተጀመረ ወግ ነው። ፍቅርና ጃዝ፣ መልስ አልባ ጥያቄና እኔ ለአንቺ ግጥም ከእንግዳችን ግሩም ግጥሞች ውስጥ ናቸው። አሉላ ወጣቷን ገጣሚ ምልእቲ ኪሮስን ያወያየኸው አንተነህና ወይም አንተነክና ወደ ውይይቱ ወደ ወጋቸው ትሄዱ። መልካም ምልእቲ ስለ ግጥምና ውራስኪ የመድረኩ ነገር ሰረቅ አድርገውን ሄደናል። ግጥም የጀመርሽበትን ሁኔታ፣ አንዳንድ የመድረካችሁን የምትሰሯቸውን ስራዎች፣ ከከተማ ወጣ ብላችሁ የምታቀርቡበትን ሁኔታ ባለፈው በመጠኑ ተረካሽልን ነበር። ግጥም የጀመርሽበትን ለመጀመሪያ የጻፍሽውን ግጥም ታስታውሻለሽ? ቀጥታ ግጥም መጻፍ አልጀመርኩም። በልጅነቴ ኤሌመንተሪ እያለው አቅራቢያችን የሚገኝ ቤተ ክርስቲያን መዘምራን ነበርኩ እና እዛ የመዘምራን ደብተር አለን፣ የመዝሙር እጽፍ ነበረ ነበርና መዝሙሮቹን እያየው ጋ ይሄኛው ቢሆን አሪፍ ነበር ምናም እያልኩ ላዩ ላይ መተካት ጀመርኩ። ከዛላ በአዲስ ወረቀት እንደገና እንደዚህ ሆኖ ቢጻፌ መዝሙር ማለት ጀመርኩ። እናቴ ግጥም ትወዳለች እና እሷ የግጥም መጽሐፎች ትገዛ ስለነበረ፣ ከዛ እያደግኩት ይመጣል እኔም የግጥም መጽሀፍቶች ማግኘት ጀመርኩኝ። ከዛ በኋላ ነው ሳላስበው መጽሐፍ የጀመር ብዙ ጊዜ ከግጥም ጋር የቆየሽ ይመስላል። አመጣጡ የሁሉም አንድ አይነት አይደለም እና ሁሉም ወደ ግጥም የሚመጣበት እስኪ ስዕል ስጭን። በዚህ ዘመን ብዙ ስራዎችን እናያለን። በተቀራራቢ እድሜ ክልል ውስጥ ያሉ ወጣቶች ድምጾች ጎልቶ ይሰማሉ። ቱባ ቱባ የምንላቸው ገጣሚያን ስራዎችን የምናስታውሰውን ያህል ሊታወሱ የሚችሉና የሚገቡ ስራዎች ዛሬም እየመጡ ነው። እስኪ ዙሪያሽ ያለውን አንቺ ባለሽባቸው በምትሳተፊባቸው መድረኮች የሴትም የወንድም ገጣሚያንን ምን ይመስላል አሁን ያለው ሁኔታ? ስነ ግጥም ጎልቶ የወጣበት ልማድ፣ ሰዎች ሆን ብለው የሚሰሙበት የሚታደሙበት ሁኔታ ተፈጥሯል። ሌላ ቀርቶ ከከተማ ወጥታችሁ በክፍለ ሀገራት እንደምታሳዩ ግጥሞቻችሁን፣ የጥበብ ስራዎቻችሁን እንደምታካፍሉ ገልጸሽልናል አልስኪያጫዎችን አብረውሽ ያሉትን ገጣሚዎችንም እያስታወሽ፣ ያው እንግዲህ አሁን አዲስ አበባ ላይ አንድ ሁለት ሶስት የግጥም መድረኮች አሉ። አብረን የምንሰራው ምላቸው ሰዎች ደምስሰው መርሻለ፣ ስዩም ሰለሞን፣ ሳህለ ዮሀንስ፣ ሀብተማርያም ፈይዘር አድማሱ እንደዚህ ሌሎችም ገጣሚዎች አሉ። አብረን የግጥም መድረኮችን እናዘጋጃለን። በየተጠራንበት የግጥም መድረኮች ላይም እንሄዳለን እና እነዚህ አሁን የጠራሁልህ አምስቱ ገጣሚያን የየራሳቸው ስራ አላቸው። በደምብ በህዝቡ ዘንድ ተወዳጅ የሆነ ስራ ነው። ቅርብ ጊዜ ነው፣ ያው በተከታታይ ነው የወጡት ስራዎቻቸው። እንግዲህ የአቀባበሉ ያልከኝ ያው የግጥም መጽሐፍ በየቀኑ ብዙ መጽሐፍ ነው የሚወጣው። እዚህ ኢትዮጵያ በጣም ብዙ የግጥም መጽሐፍ አለ። ግን አንባቢው እየመረጠ ስለ እና እነዛን የመረጣቸውን ሰዎች በተገኙበት መድረክ ላይ ከቃላቸው ለመስማት ግጥሙን እነሱ ሲያነቡት ለማየት ብዙ ሰዎች ወደ ግጥም መድረኮች ከፍለው ይገባሉ። አሁን በጣም የግጥም እየተወደደ እና በብዙዎች እየተፈለገ ያለ የመድረክ ስራ ነው። አሁን በጣም ብዙ ሰዎች አነሰን የሚሉት በጣም በየወሩ የሚካሄዱ የግጥም ምሽቶች ናቸው። እንዳልኩ ለዚህ በጣም ብዙ ህዝብ ነው ያለው፣ የግጥም አድናቂ ሁለት ሶስት የግጥም ምሽት በወር አንድ ጊዜ የሚቀርብ በቂ አይደለም። ሰው ግጥም ይፈልጋል በየጊዜው የሚዘጋጁባቸው አዳራሾችን ሁሉንም የግጥም ኦዲየንስ መቀበል አይችልም፣ እና እነዚህ እንደዚህ አይነት የግጥም ምሽቶች ቢበዙ ቢበረክቱ የሚሉ ብዙ ጥያቄዎች አሉ እንጂ አሁን መድረክ ላይ እየሰሩ ያሉ እየተንቀሳቀሱ ያሉ የምለይ ገጣሚዎች የጠራኋቸው ናቸው። ሴት ገጣሚያንስ ምን ያህል አሉ? አልፎ አልፎ የተወሰኑ ስራዎቻቸውን በሲዲም በመጽሐፍ እያየዋቸው አሉ። ሴት ገጣሚያን አሉ ብዙ ናቸው። እንዲያውም ግጥም ሴት ስጽፈው ያምራል ባይን እንዲያው፣ ከዚ አጋጣሚ ስለ እሱ መረዳት እፈልጋለሁ። ምን ማለት ነው? እንዴት ነው ሴት ስጽፎ የሚያምረው? ያው እንግዲህ ሴቶች ብዙ ጊዜ ውበትንና ተፈጥሮን የማየት ችሎታቸው ላቅ ያለ ነው ብዬ ስለማስብ ነው። በግል ሴት ስለሆንኩም ሊሆን ይችላል፣ ወገንታይነትን እንዳይመስል እና ሴቶች አሉ፣ ገጣሚዎች በጣም ጎበዝ ገጣሚዎች ብዙ ናቸው። እንደውም ወንዶቹ ሙያ አጋሮችሽ፣ ወንዶቹ ገጣሚያን ምን እንደሚሉ ጠይቃለሁ። ውበትን ጥሩ አድርጎ ማየቱን እንበልጣችኋለን እያልሽ ነው? አዎ ዲ እንደዛ ነው ማስበው። መልካም። ስለዚህ ስራዎቻቸው ጎልቶ የተሰማ የተወደደላቸው አሉ። በስም እስኪ ጠቃቅሽልን ረጌ ተረፈ አለች፣ ማርታ ሀይለ ኢየሱስ፣ ሌሎችም ሁማል ብዙ ናቸው። ምልእቲ ስነ ግጥም ቀደም ብለን ደጋግመን እንዳነሳ ነው ከሌላው የስነ ጽሁፍ ዘርፍ መለየት በመልእክቱ በቁጥብነቱ፣ በጥቂት ቃላት የሚሰጠው ስሜት፣ ሙዚቃዊ ዜማው አይነተኛ ናቸው። አሁን አሁን ስዕላዊ የሚመስሉ ትረካ ያላቸው አገጣጠም ዘይቤዎች በብዛት እየተዘወተሩ ነው። ወደ አንቺ ግጥም ልመጣ ነው። መልስ አልባ ጥያቄ ስለ መልስና ጥያቄ ብቻ አይመስልም። ራምሳለን በገለሽበት መልኩ ታዳሚው ወደ ፈለገበት ቦታ ሊወስደው ይችላል። ስለምንድን ነው መልስ አልባ ጥያቄ? በቅድሚያ መልስ አልባ ጥያቄ እንግዲህ የወደደ ያፈቀረ ሰዓሊ ነው። በዛ ፐርሶና ነው የተጻፈው እና ሸራይ ላይ አንቺን ለማስበር ያው መልክሽን ስነሳም ትችላለው ስዕል ጉዳይ አይደለም። አንቺም ሸራዬ ላይ ማስፈር የምፈልገው ከነ ድምፅሽ፣ ከነ ጠረንሽ፣ ከነ እንቅስቃሴሽ ነው የሚል ከአምላኩ ጋር የሚጋጭ ገጸ ባህሪ ነው። በግጥሙ ቅድም የገለጽኩትን ስዕል የሚመስለውን ምናልባትም ሰዓሊነቱም ሊሆን ይችላል ያ ገጸ ባህሪ በሚተርከው ትረካ ውስጥ ጎልቶ የሚታየው ድምፅን በብሩሹ በቀለማቱ መካከል ለማስቀረት የሚያደርገውን ጥረት ያሳያል። መጨረሻ እንደውም መሳልም የለብሽም ደግሜም አልስልሽም ብሎ ነው የሚዘጋው። የአንገትሽን መዓዛ እንዴት አድርጌ ልሳለው ያለ ከራሱ ጋር ሲሟገት እናያለን። የወንድ ገጸ ባህሪ መሆኑ ስለ ውበት መሆኑ ቅድም የምትናገሪው ጋርም የሚወስድን ይመስላል። አንቺ ሰዓሊም ወንድም አይደለሽም ግን በዛ ስሜትና ሁኔታ በዛ ጥልቀት ለማየት እንዴት ይቻልሽ እንዳልከው፣ ሰዓሊም አይደለሁም ወንድም አይደለሁም ግን ይህን ነው ያልኩህ ቅድም ሴት ስትጽፈው የሁሉንም አይነት ስሜት ዲቲ ሊገባት ያልኩ ለዚህ ነው። ላሟግትሽ ፈልጋለሁ። ስነ ግጥም ስራሽ የምትዩን ይመስላል ብዙ እንድንከራከር እድል አይሰጥ ይሆናል። ነገር ግን በወንድ አይን የሴትን ልጅ ውበት በዚህ ጥልቀት፣ እንዲያውም አለፍ ብሎ ደግሞ በሳሌው ብሩሽና ሸራ ሊሰጥ የሚችለውን ስሜት እስከ ማየት ድረስ የሄድሽበት በእርግጥም የሚመስጥ ይመስለኛል። ለውይይት ግን በር አለ። አንድ የግጥም ስራ የሚቀርብበት መድረክ ላይ ታዳሚ ሆነሽ ስትገኚ የሌሎች ስራዎችን ስታነቢ ምንድን ነው የሚቀድሙ? በዋናነት አንድን ግጥም በግጥምነቱ እንድትወጅ የሚያደርግሽ ምንድን ነው? ለአንቺ እንግዲህ ግጥም መጀመሪያ ሀሳብ ነው። ገጣሚ እቺ ገጣሚ ምን ለማለት ፈልጋ ነው ነው? ምንድን ነው ፍሬ ነገሩ ሀሳቡ፣ የተነሳችበት የተነሳበት ጉዳይ ምንድን ነው? ነው የመጀመሪያውን ሊሆን የሚገባው ግጥም ላይ ማለት ነው። ከዛ ቀጥሎ ቃላት አጠቃቀም ነው። የቃላት አጠቃቀም እንዴት ነው? ውበት አለው ወይ? ቀለሙ የቃላት አጠቃቀም ላይ ያላት ወይም ያለው ችሎታ ነው የምታየው። ከዛ በኋላ ደግሞ ፍሎው ነው። የግጥሙ ፍሎ እንዴት አድርጎ ነው እያያዘው የመጣው እያፈሰሰው የመጣው ግጥሙ እንዴት ነው የአድማጭን ጆሮ መያዝ የቻለው እስከ መጨረሻው ነው። የአጨራረሱ የግጥሙ አጨራረስ በጣም ትልቅ ሚና አለው ግጥም ላይ በጣም ትልቅ ሀሳብ አንስተህ መጨረሻ ላይ የማይሆን ነገር ሊሆን ይችላል። በጣም የማይሆን ነገር ደግሞ ስትል ውለህ በመጨረሻ በጣም ጠንካራ በሆነ ሀሳብ እና ቃል ልትዘጋው ትችላለህ። ለእኔ ጥሩ ግጥም የምለው እንደነገርኩህ፣ በመጀመሪያ ደረጃ ሀሳቡ ምንድን ነው? የያዘው ፍሬ ነገር ምንድን ነው? ምን ለማስተላለፍ ፈልጓል? ምን ለማለት ፈልጓል? ሌላ አንግሉ ምንድን ነው? ሊያሳየን የፈለገው ያላየነው አዲስ ነገር ምን አለው? ሁለተኛው ያው ቃላት አጠቃቀሙ ነው። የቃላት አጠቃቀሙ ይማርካሉ ወይ? ለጆሮ አይቆረቆርም ወይ? ያው ከዛ በኋላ እንዳልኩ ፍሎ አንተን ይዞ ነው የሚሄደው። አንዳንድ ቆንጆ ግጥም ሆኖ ሀሳቡም ጥሩ ቃላት አጠቃቀሙም በጣም ቆንጆ ግጥም ሆኖ ፍሎ የሌላቸው ግጥሞች አሉ። አንተን መሀል ላይ ተጠፋለ እየሰማሃቸው ወደ ማቋረጥ ወደ ራስ ሀሳብ የሚያስኬድ አንዳንድ ቴክኒካሊ የሆነ ችግሮች ሊገጥሙ ይችላሉ እና ከዛ በኋላ ደግሞ እንዳልኩ አጨራረሱ ነው። ይህንን ያሟላ ግጥም በእኔ እጅግ በጣም ውብ ግጥም ነው ብዬ ነው ቀበላ የሚያግባባ ይመስለኛል። ሀሳብና ውበትን ይዘሽ ፍሰትና ትረካውን ታዳሚውን ይዞ ሊዘልቅ የሚችልበት ሁኔታ ክብደት የምትሰጪው መሆኑን ነው የገላሽልን። ምልእቲ ከቀደሙ ገጣሚያን ሊሆን ይችላል። ሌሎችም ከሌላ ባህል የተቀዱ ስነ ግጥም ስራዎች ሊሆኑ ይችላሉ። ከአማርኛና ወይም አንቺ ከምትናገሪው ቋንቋ ውጪ ሊሆን ይችላል። ግጥሞች ማንበብ ታዘወትሪያለሽ? እንደ ገጣሚ ከሆኑ የትኞቹን የማንን ስራዎች ትወጃለሽ? ለምን? አድማጮች ወጋችን አልተቋጨም። ይህን ጨምሮ ቀሪውን ተከታታዩን ሙሉ ቃለ ምልልስ በድረገጻችን እናኖራለን። ለአሁኑ ግን ወጣቷን ገጣሚ ምልቲኪዮስን ለጊዜው አመሰግናለሁ። እግዜር ይስጥልኝ። የተገባባ ነገር ነው። ወደዛ የሚወስደን ነው። ቀጣዩም ዝግጅት ግን አሉላ ኢትዮጵያ ትቅደም ሲባል ያኔ ተወልደካል? እርኮ በጣም ተሰራጨ። ግን መደገፋችን አይደለም መቀለዳችን ነው። ልደካል ደህና ነክ ተወልደካል። እርግጥ እንደ አንዳንዶቹ ስራ ላይ አልነበርኩም። አሽሙሮ እንኳ ተቆየንና አሉላ ማለቴ ያኔ በዘመን ደህና ደህና። ዋናው ነጥቤ ግን ንጉሴ ዛሬ ኢትዮጵያ ትቅደም የሚለውን መፈክር ያስታወሱኝ ፕሬዚዳንት ዶናልድ ትራምፕ ናቸው ብሎ ስለተንደረደረ ነው። ሰላም ንጉሴ፣ ደህና ነኝ። እናንተ እንዴት ናቸው? እንደው ለአዲሱ የአሜሪካ ፕሬዚደንት ትራምፕ ምስጋና ይግባቸው እና ኢትዮጵያ ትቅደምን ከአርባ ሶስት አመት በኋላ አስታወሱኝ። ዛሬ እኔ በዛ ዙሪያ ነው እንደው ላጠነጥል የፈለግኩት አዲሱና ሉና የአሜሪካው ፕሬዝደንት ዶናልድ ትራምፕ ከአራት ወር በፊት ስልጣን ላይ ሲመጡ አሜሪካ ፈርስት አሜሪካ ትቅደም ብለው የዛሬ 43 ዓመቱን የደርግ አጠቃላይ ሁኔታ አስታወሱኝ። ያለምንም ደም እንከኗ ይውደም፣ ኢትዮጵያ ትቅደም፣ አቆርቋዧ ይውደም የሚለውን መፈክር ጭምር እነዚህን ወርቅዬ አባባሎችና ያላማረውን መጨረሻቸውን አስታወሰኝ። የዛሬው ቀን ለመሆኑ ኢትዮጵያን ኢትዮጵያ ትቅደም ያለው ማን ነው? መቼ? የት? እኮ እንዴት? ኢትዮጵያ ድምፅ ሳዘጋጅ፣ ኢትዮጵያ ትቅደም ብዬ መጀመሪያ ገጽ ላይ ያስቀመጥኩት ቃል አለ ህሳን ቀጹ ላይ ደግሞ ህዝቡ እንዳያወቅ ደርግ ሲመጣ ይህንን ተጠቅመውበት ኢትዮጵያ ትቅደምን አፈሀቡ። ደርግ ሲመጣ ኢትዮጵያ ድምፅ ኦልሬዲ አምስት አመት ሆኗታል ከተዘጋች፣ ግን መንግስቱ ያችን ማሳሻ ለራሱ መጠቀሚያ አድርጎ ኢትዮጵያ ትቅደም ብሎ ተጠቀመበት። ኢትዮጵያ ትቅደምን ያወጣሁት ይህ ነኝ። እንደ አጋጣሚ እና እጅግ የምኮራበትና የምመካበት የምዝናናበት ለሀገሬ መልካም ነገር ሰርቻለሁ ብዬ የማስብበት አንዱ ቃል ነው። ኢትዮጵያ ትቅደም፣ ህዝቡ እንዲያወቅ በንጉሥ ነገስቱ ዘመን ማለት በንጉሥ ነገስቱ ህዝቡ ኢትዮጵያ ትቅደም፣ ህዝቡ እንዲያወቅ ጃነ ጸፍታ አነጋግሮኛል። ለምንድን ነው ኢትዮጵያ ትቅደም ያልከው ብሎ፣ አስረዳዋቸው፣ እኛ እናልፋለን፣ ኢትዮጵያ ግን ትዘልቃለች። የኢትዮጵያ ህዝብም ይዘልቃል። ለኢትዮጵያ ህዝብ መልካም ነገር ሰርተ ማለፍ አለብን። እያንዳንዱ ኢትዮጵያ ለሀገሩ ለኢትዮጵያ መልካም ነገር ቢሰራ ኢትዮጵያ ቀደመች፣ ኖረች በለጸገች ማለት ነው ብዬ አስረዳቸው። እግዚአብሔር ባርክ፣ እኛም ይህንን ቃል ደግፈናል፣ ወደነዋል፣ በርታ፣ ከአንተ ጋር ነን ብለው መድርቆ ሰደዱ። ከበዳ አኒሳ፣ የቀድሞቹ የዛሬቱ ኢትዮጵያና የኢትዮጵያ ድምፅ ጋዜጦች ዋና አዘጋጅ፣ ጨዋታን ጨዋታ ያነሳዋልና በጊዜው ለሁሉም መገናኛ ዘዴዎች አማትር ጋዜጠኛ የነበሩት የሰባ ስድስት ዓመቱ አቶ ወልደ መድን ታሪኩ አራዳው፣ የጥንት የጠዋቱ የድሬዳው፣ ዛሬ ከሁለት ዓመት ከስድስት ወር በፊት በልማት ስም እንዲፈርስ ተደርጎ ወደ ፖሊስ ጣቢያ የተቀየረው የሰንጋ ተራው ቱሪንግ ሆቴል ባለቤት ምንም ምትክ ቤት ሳይሰጣቸው ማለት ነው። ይህንን ታሪክ በሚገባ ያስታውሳሉ። ይህ ከአምሳ ዓመት በፊት ያለ ታሪክ ነው። እኔ

በዛ ላይ የስፖርት ዜናም እንደዚህ አስተላልፍ ነበረ። ከክፍለ ሀገሩም አንዳንድ ዜናዎች አስተላልፍ ነበረ ላይ እሺ። ዜና የሴቶች ህይወት እንደሚፈጠን የሚያዘጋጁት የሴቶች አምድ ነበረ። የሴቶች ህይወት። እሺ እሺ። እዛም ላይ የድሬዳዋ ለኮንጎ ለምን ለምን ምግብና ምን ንስ ይልኩ ሁሉ ለኮንጎ ዘማቾች፣ እንደው ለሀገሪቱ ሴቶች ሁሉ ኢንተርቪው እያደረግኩ ለማ እሺ እሺ እሺ። ወደ ታሪኩ እንሄደ እሺ። እና በዛው ሰዓት ነ ጳውሎስ ኛ መጀመሪያ ድምፅ ዳይሳን በደንብ እንዲነፋ ካደረጉት ሰዎች አንዱ ነው። ክቡር ዘበኛ ተፈራ ካሳ የድምፅ ጋዜጣ ህዝብ ወደደሽ፣ በአጭር ጊዜ አቶታሽ በመሻሻል ብሎ ተፈራ ካሳ ሲዘፍን እሺ በደሳ አዳራሽ ላይ ጳውሎስ ኞኞ ትልቁ ያስረክበው ባይያዘው ሰው ማን ነው? ያስረክበው ለተፈራ ነው ያስረክበው። ተፈራ ካ ከዛ በኋላ ጳውሎስ ኞኞ ወደ አዲስ ዘመን ሲዛወር አቶ ከበደ አንሳ የድምጽ ጋዜጣ ዋና አዘጋጅ ሆኑ። የእውሮፕ ምናምን ሚታው ተመልሰው በሸወት ይቀመጡ

እና ትክክለኛው ግን አቶ ከበደ አዲስ አመቸው የድምፅ ጋዜጣ ያዘጋጀው ነው። እዛ ቢሮ ስገባ ና ቶወጣ በሳቸው ጠረጴዛ ላይ ነው ኔትን ማ የነበረው በጣም አመሰግናለሁ አቶ ወልደመድን ታሪኩ። ወልደ መድን ታሪኩ፣ አድማጮች፣ ቃለ መጠይቁ የተደረገው በስልክ ስለሆነ ስለ ድምፁ ጥራት ይቅርታ ጠይቃለሁ። Ethiopia them. take them. የሚለው መፈክር አስከትሎት የመጣውን ጣጣ እናስታውሳለን። የፕሬዝደንት ዶናልድ ትራምፕስ አሜሪካ ፈርስት እውን እንደሚባለው እንደሚወራውም ስጋት አለ። በጨዋታችን ላይ ኮሎኔል መንግስቱ ኃይለማርያም ከሀገር ከወጡ ልክ ዛሬ ግንቦት 13 ቀን 26 ዓመት ሆነ። ሁለት ጊዜ 13 ጨረስኩ። ጤና ይስጥልኝ የአሜሪካ ድምፅ አዘጋጆች ከዚ በፊት ለአንድ አማርኛ ቃል አዋቂዎችን ጠይቀን መልስ እንሰጣቸዋለን ብላችሁ ነበር ይህ ቃል ብዙ ጊዜ ትከነክነኛለች። አንዳንድ ሰዎች ክ የምትለዋን ቃል ብዙ ጊዜ ያልሆነ ቦታ ላይ ሲያገቧት እንሰማለን ምናልከኝ ብሎ ሲመልስለት ምናልክ ብሎ መመለስ ሲገባው ምልክ የሚል ነገር ያገባሉ። ብዙ ጊዜ ሲንቃል ኃይለ ገብረ ሥላሴ ሲጠቀምባት ያውቃሉ። ሌላው ደግሞ አንዳንድ ጊዜ ብዙ ተደጋጋሚ ነገሮች የሚነገሩት በላው ማለት ነው፣ ለበስኩ ማለት ነው፣ ጠጣው ማለት ነው። ሰውየው ድርጊቱን መፈጸሙን እያወቀ እነዛን ቃላቶች ወሬ ላይ እየደጋገመ ሲጠቅሳቸው እንሰማለን። ስለዚህ እባካችሁ እንዲህ አይነት አማርኛ ቃላቶች እንዴት ሊመጡ ይቻሉ? እርግጥ አማርኛ ቃላት ቋንቋ እያደገ ሲሄድ ይቀየራል። ግን ከየት መጡ እነዚህ ነገሮች? ይህንን ፈልጋችሁ ብታነጋግሩ የሚያውቅ ሰው ለማለት ነው። ሌላው ደግሞ በጣም ከሚከነክኑኝ ቃላቶች ክልል የሚለው ነው። ክልል የሚለውን ቃል እናንተም የአማርኛ አዘጋጅ ክፍሎች እየደጋገማችሁ ትናገሩታላችሁ። ለምሳሌ ዛሬ በናይጄሪያ ክልል ስትሉ ነበር። ክልል ማለት ራሱ የተከለከለ እንኳን ለሰው ለከብት ጭምር የተከለከለ ቦታ ማለት ነው። እና ይህንን ነገር አጣርታችሁ ብትነግሩኝ በጣም ደስ ይለኛል። ከዚሁ ከአሜሪካን ሀገር ነው። አመሰግናለሁ። በነገራችን ላይ አድማጮች ዘግታችሁ ጻፉ። ደውሎ ልንል ነው። ስልካችን 2022059942 የውስጥ መስመር 14 ትደውላላችሁ። ኢሜይል ለሚቀናችሁ ሆርን አት ቪኦኤ ኒውስ ዳት ካም ትጽፋላችሁ። ለአሜሪካ ድምፅ ራዲዮ የአማርኛው አገልግሎት የራዲዮ መጽሔት አዘጋጆች የሚለውን እንዳትረሱ። 330 ኢንዲፔንደንስ አቬኒው ሳውት ዌስት ዋሽንግተን ዲሲ 20237 አድራሻችን ነው። አሁን ወደ ማጠናቃቁ ልንሄድ ነው። የቀረን አሁን የቀረን የራዲዮ መጽሔቶችንና እንግዶቻቸውን በጣም እናመሰግናለን። ማጠቃለያ ዜና ላሰማና እንሰናበታለን። የእስልምና እምነት ተከታዮች በሙሉ በጸረ ሽብርተኝነት ትግል ውስጥ በአንድነት እንዲሳተፉ ሲሉ የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ጥሪ ያቀረቡ። ፕሬዚደንቱ ሳውዲ አረቢያ ዋና ከተማ ሪያድ ላይ ከተሰባሰቡ በርካታ የአረብና ሙስሊም መሪዎች ባሰሙት ንግግር ጸረ ሽብርተኛው ትግል በመልካምነትና በክፋት መካከል የሚካሄድ ውጊያ ስለሆነ ብለዋል። የግብጽ ባለስልጣናት በአብያተ ክርስቲያናት ላይ በደረሱ ሶስት የቦምብ ጥቃቶች እጃቸው አለበት ተብለው የተወነጀሉ አርባ ስምንት ሰዎችን ክስ ወደ ጦር ፍርድ ቤት መርተውታል። ባለፈው ታህሳስ ካይሮ በሚያዚያ ወር ደግሞ ታንታና እስክንድሪያ ከተሞች በተፈጸሙ ጥቃቶች ከሰባ በላይ ሰዎች መገደላቸው ይታወሳል። የጥቃቶቹን ተከትሎ የግብጽ መንግስት ለሶስት ወራት የሚዘልቅ አስቸኳይ ጊዜ መደንገጉም የሚዘነጋ አይደለም። በኮንጎ ዲሞክራሲያዊት ሪፑብሊክ ገዳዩን የኢቦላ ቫይረስ ስርጭት በፍጥነት ለመቆጣጠር የሚደረገው ጥረት በመልካም ይዞታ ላይ ያለ መሆኑን የዓለም የጤና ድርጅት የአፍሪካ ኃላፊ አስገንዝበዋል። ሰሜን ኮሪያ ተወንጫፊ ሚሳይል መሰል ተኮሰች ሲል የደቡብ ኮሪያ የጦር ኃይል አስታወቀ። ማጠቃለያ፣ ዜናው ይኸው ነበር። የአሜሪካ ድምፅ ራዲዮ ዘወትር ቅዳሜና እሑድ በ19፣ 22 እና 25 ሜትር ባንዶች የሚያሰማውን የንሳ ዝግጅቱን እዚህ ላይ ያበቃል። ነገ ሰኞ ከምሽቱ ሶስት ሰዓት በመደበኛው ፕሮግራም እንገናኛለን። እስከዚያው ከአቀናባሪው ንጉሶ ታምሬ ጋር የፕሮግራሙ አዘጋጅና አቅራቢዎች አሉ አከበደና አዲሱ አበበነን ሰላም፣ ደህና እደሩ።